ዶክተር አወል በመጀመሪያ የኢኮኖሚ እድገትንና የዴሞክራሲን እንዲሁም የሰብአዊ መብትን ይዞታ በተመለከተ አስተያየታቸው ምን እንደሆነ ለቀረበላቸው ጥያቄ ተከታዩን ማብራሪያ ነበር የሰጡት። እንደሚመስለኝ ባለፉት ዓመታት ኢትዮጵያ ውስጥ በአይን የሚታይ የኢኮኖሚ ግስጋሴ ታይቷል። ይህ የሚካድበት ምክንያት የለም። ይሁንና ከዚያ ውጭ እጅግ ጨቋኝ የሆነ ስርዓት ነው ያለው። የሰላ ሂስም ሆነ ትችት የሚያቀርቡትን ሁሉ ማጥፋት ነው የሚታየው። ይህም የተቃውሞ ፓርቲዎችን፣ ፖለቲከኞችን፣ ጋዜጠኞችን፣ የድረ ገጽ አምደኞችን፣ የማህበረሰብ መሪዎችንና የመሳሰሉትን ሁሉ ያጠቃልላል። እንደማስበው እነዚህን ሁሉ እርስ በርስ ማስታረቅ በጭራሽ የማይቻል ነው። በመሰረቱ በኢኮኖሚው መስክ በዚያው ልክ ደግሞ ዴሞክራሲንና ሰብአዊ መብትን በተመለከተ ከ1997 ወዲህ እያሽቆለቆለ መሄዱ ነው የሚታየው። የተቃውሞ ፓርቲዎችን አቋም ይዞታ እስቲ ባጭሩ እንዳስ በህዝብ ዘንድ ጆሮ ያገኘ መጥቆ የወጣ አንድ ፓርቲ አለ፣ በኢንጂነር ይልቃል ጌትነት የሚመራው ሰማያዊ ፓርቲ። ይህ ፓርቲ በተለይ ከወጣቶች በኩል ሰፋ ያለ ድጋፍ ያገኘ ይመስላል። ማራኪነት ያገኘው በምን ምክንያት ይመስሎታል? ምናልባት ቆየት ያሉትን የተቃውሞ ፓርቲዎች የመሰልቸት ሁኔታ ተፈጥሮ ይሆን? የትና እንዴት የሚለውን ሁኔታ የመመልከት ጉዳይ ነው። ለምሳሌ አዲስ አበባን ከወሰዱ ምናልባት ሰማያዊ ፓርቲ ከሞላ ጎደል ባቀራረቡ ላቅ ያለ ተሰሚነት አግኝቶ ይሆናል። ቀሪውን የአገሪቱን ክፍል 75 ከመቶውን ከተመለከቱ ደግሞ ሰማያዊ ፓርቲ እጅግ ጠንካራ ፓርቲ ነው ለማለት ያስቸግራል። ሰማያዊ ፓርቲ ማራኪ የሆነበት ምክንያት ለእኔ ግልጽ አይደለም። ፓርቲው የቆዩ የኢትዮጵያ ጥንታዊ የመንግስትነት ሀሳቦችን የሚያንጸባርቅ ይመስላል። ይህ ሀሳብና ፍልስፍና ለሌሎች ለአብዛኞቹ የአገሪቱ ክፍሎች ማራኪነት ያለው ስለመሆኑ ለእኔ ግልጽ አይደለም። በእርግጥ የዚህ ፓርቲ አባል የሆነው በከፊል ወጣቱ ትውልድ በመገናኛ ብዙኃን በመገናኛ መረብ ወጣቱ በሚጠቀምበት የመገናኛ ቴክኖሎጂ በመጠቀም ህዝብ ማሰባሰብና ፓርቲው ትኩረት እንዲሰጠው አብቅተው ይሆናል። ይሁንና የፓርቲው ማራኪነት ከአዲስ አበባ ውጭ ያለውም ድጋፍ እስከምን ድረስ እንደሆነ ለእኔ ግልጽ አይደለም። ገዢው ፓርቲ ኢህአዴግ የዘንድሮውን ምርጫ በአሸናፊነት ለመወጣት ተዘጋጅቷል። በ2002 ዓ ም 996 ከመቶ የፓርላማ መናብርትን መያዙ የሚታወስ ነው። በአሁኑ ምርጫ ዋናው ርዕሰ ጉዳይ ምንድን ነው? ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን አጥብቀው እንደሚይዙ የሚያረጋግጥ ይሆናል ወይ? ሌላው ሉድገር ሻዶምስኪ ለዶክተር አወል ያቀረበው ጥያቄ ነበር። ሀገሪቱን በማስተዳደር ረገድ ዋናው ተቆጣጣሪ ናቸው ማለት አይቻልም። ማንኛውም ኢትዮጵያዊ ቢጠየቅ በስልጣን የመንግስትን ስራ የሚመሩ ሌሎች ስለመኖራቸው ነው የሚናገረው ጠቅላይ ሚኒስትሩ በዋናነት መምራት እንዳልቻሉ፣ መቆጣጠር እንደተሳናቸው ማሳያው የቀድሞው ጠቅላይ ሚኒስትር ከሞቱ በኋላ አመራሩ ከግለሰብ እጅ ወደ ቡድን ወይም ስብስብ ሽግግር ማድረጉ ነው። የፓርቲ ከፍተኛ አመራር አባላት ስብስብ ወይም የአገዛዝ ስብስብ ሲባል ጠቅላይ ሚኒስትሩ አሉ። ሆኖም ሌሎች ሚኒስትሮች በዙሪያቸው ሆነው ፖሊሲ እንዲቀረጽ እና ውሳኔ እንዲተላለፍ ተጽዕኖ የሚያደርጉ እነርሱ ናቸው። በቀጣይነት ከምናየው አገዛዝ አንጻር ስለ ዴሞክራሲ፣ ሰብአዊ መብት በሰፊው ሲታይም ስለ ሀገሪቱ ጣፈንታ የሚያሳስባቸው ወገኖች በአስቸጋሪ ጎዳና ላይ እንደምትገኝ ልብ ይላሉ። አብዛኞቹ የአገሪቱ ተወላጆች በአስቸጋሪ ሁኔታ በመናጥ ላይ ስላለች ሀገራቸው የወደፊት ዕጣ ፈንታ ሀሳባቸውን ለመግለጽ ሳይችሉ ቆይተዋል። እስካሁን ከቀጠለውና ከሚቀጥለው አስተዳደር አንጻር ለዴሞክራሲና ሰብአዊ መብት እሴቶች የሚቆሙ ወገኖች አሉ። የአገሪቱ መጻኤ ዕድል ምን ሊሆን ይችላል? በአሁኑ የኢትዮጵያ የፖለቲካ ስርዓት አንዳንድ ብሔረሰቦች ወደ ጠርዝ ነው የተገፉት። ይህ በፊናው የሚንፈቀፈቅ ምሬታ አዝሎ ጊዜውን የሚጠብቅ ነው የሚሆነው ያ ደግሞ እንደሚመስለኝ ቀውሱን መወጣት የሚቻልበት የአገሪቱ እድል መሆን ችሎታ እስከዚህም የሚያወላደል አይሆን ይችላል። እንደሚመስለኝ ይህ ምርጫ ወሳኝነት ያለው ነው። ኢህአዴግ ማሸነፉ አይቀሬ ነው። ነገር ግን ይህ ለሀገሪቱ ምን ማለት ይሆናል? ይህ ነው ለማለት አስቸጋሪ ነው።